ይህ የአሜሪካ ድምፅ ነው። በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላልፍላችሁ የሐሙስ ምሽት ስርጭታችን ጀመረ። የፕሪቶሪያው የሰላም ስምምነት አፈጻጸም ሊገመገም ነው። የአፍሪካ ህብረት የፕሪቶሪያ ስምምነት አፈጻጸም ላይ ውይይት ይኖረዋል። ትልቁ ነገር መንግስት ለሰላም ቁርጠኛ ነው። በጋራ መስራት ያስፈልጋል። በተናጠል የሚደረግ የሰላም አፈጻጸም የለም። እስካሁን የተሄደበት ርቀት ትልቅ ትርጉም እንዳለው መውሰድ ያስፈልጋል። ሰላም የሚል ቋንቋ መነገር መቻሉ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለምን የሰማችሁት። ይህንና ሌሎችም የሀገር ውስጥና የውጭ ሀገር በርካታ ዘገባዎችን ይዘን ቀርበናል። ሐሙስ የካቲት 28 2016 ዓ ም ክብራትና ክብራን እንደምናመሻችሁ ሳስተናግዳችሁ የማመሸው እንግዲህ ውልነኝ። ፕሮግራማችንን ከስቱዲዮ የሚቆጣጠርልን ንጉሶ ታምሬ ነው። ለዜናው አስማማዋዬ ነው በስቱዲዮ ተሰይሟል። የምሽቱ ዋና አዘጋጅ ጽዮን ግርማ ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አትማሪክ ዳት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ መከታተል ትችላላችሁ። እስከ ምሽቷ አራት ሰዓት አብራችሁ እንድትቆዩ የጋበዝኩ አሁን ወደ ዓለም ዜናው ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን እንደምን አምሽታችኋል? የዕለቱን የምሽቱን ዜና የማሰማችሁ አስመማየኖ ነኝ። በቅድሚያም ዋና ዋናዎቹ፣ የኦነግ የፖለቲካ ኦፊሰር አቶ በቴ ኦርጌሳ ከስራ ለመፈታታቸውን ጠበቃቸው ተናገሩ። ፕሬዚዳንት ጆ ባይደን የአሜሪካ የዛሬ ሁኔታ አመታዊ ንግግራቸው ዛሬ ማታ እንደሚያደርጉ ይጠበቃል። የውቲ ታጣቂዎች በንግድ መርከብ ላይ ባድረሱት ጥቃት ሶስት ሰዎች መገደላቸው ተገለጸ። የሚሉት ዋና ዋናዎቹ ናቸው። ወደ መጀመሪያው ዜና አልፋለሁ። ፍርድ ቤት በ100 ሺህ ብር ዋስትና ከስር እንዲለቀቁ የወሰነላቸው የኦነግ የፖለቲካ ኦፊሰር አቶ በቴ ኦርጌሳ ከስር እንዳልተፈቱ ጠበቃቸው ገለጹ። ትላንት ረቡ የካቲት 27 2016 ዓ ም አዲስ አበባ የመጀመሪያ ደረጃ ፍርድ ቤት ለሶስተኛ ጊዜ ቀርበው የነበሩት የኦሮሞ ነጻነት ግንባር ኦነግ የፖለቲካ ኦፊሰር አቶ በቴ ኦርጌሳ በመቶ ሺህ ብር ዋስትና እንዲለቀቁ ፍርድ ቤቱ ወስኖላቸው እንደነበረ ጠበቃቸው አቶ ቦኖ የያዘው ተናግረዋል። ይሁንና ዛሬ ቤተሰቦቻቸው የዋስትና ገንዘቡን ከፍለው የመልቀቂያ ትእዛዝ ለፖሊስ መምሪያ ቢያስገቡም ነገ ይግባኝ እንደሚጠይቅባቸውና ፍርድ ቤት እንደሚያቀርባቸው በመግለጽ ፖሊስ እንደማይለቃቸው በማስታወቁ ሳይፈቱ መቅረታቸውን ለአሜሪካ ድምፅ ተናግረዋል። በዚሁ መሰረት ዛሬ የተጠየቀው የተባለው ብር ተቀብሎ ለፍርድ ቤቱም ቀርቦ የመልቀቂያ ትእዛዝ ለፖሊስ መምሪያው ተጽፎ ነበር። የመልቀቃ ወረቀትም ፖሊስ መምሪያው ከደረሰ በኋላ ግን መልቀቃ አልተቻለም። ያቀረቡት ምክንያት ነገ ይግባኝ እንጠይቅበታል፣ ፍርድ ቤት እናቀርባለን በሚል ምክንያት አልተለቀቀም። ጠዋት ትእዛዙ ከፍርድ ቤት ስወጣ መጀመሪያ ላይ መደረግ ያለበት የታችኛውን የስር ፍርድ ቤቱን ትእዛዝ የሚያግድ ትዛ መምጣት ነበረበት። ያ ትእዛዝ አልመጣም። የሕግ ትእዛዙ ስላልመጣ የመጀመሪያ ደረጃ ፍርድ ቤቱ የመልቀቂያ ትእዛዙን አውጥተዋል። እስከዚህ ደረጃ ድረስ ሁሉም ቤተሰቡም ሆነ እኛ የሕግ ባለሙያዎቹ ይወጣል የሚል ግምት ነበረን። መጀመሪያ መጥራው ሲደርሰን ነው ይግባኝ የተባለበት። ዛሬ ላይ ጉዳዩ የተፈጸመ አሁን ከሰዓት አስር ሰዓት አካባቢ ስለሆነ በዛት የተደረገ ነገር የለም። አቶ በቴ ኦርጌሳ የካቲት ሐሙስ የካቲት 14 2016 ዓ ም ከፈረንሳዊ ጋዜጠኛ አንቷን ጋሊንዶ ጋር ቃለ መልስ እያደረጉ ባለበት ወቅት ነበር በቁጥጥር ስር የዋሉት። መጀመሪያ ላይ የሀገር ሚስጥር አሳልፎ በመስጠት መጠርጠራቸው እንደተገለጸላቸው የተናገሩት ጠበቃቸው አቶ ቦና፣ በኋላ ፍርድ ቤት ሲቀርቡ ደግሞ ሸኔና ፋኖ አዲስ አበባ ላይ ውከት እንዴት ማስነሳት እንደሚችሉ ስትራቴጂ አውጥተዋል የሚል ክስ ቀርቦባቸው እንደነበረ ተናግረዋል። ለሶስተኛ ጊዜ ፍርድ ቤት በቀረቡበት ወቅትም ፖሊስ ተጨማሪ 14 የምርመራ ቀናት ጠይቆባቸው የነበረ ቢሆንም ፍርድ ቤቱ ግን ከዚህ በፊት የነበሩ የምርመራ ሂደቶች መጓተታቸውንና አሁንም ፖሊስ ማቅረብ ያለበትን ማስረጃ አላቀረብም በሚል የዋስትና መብታቸው እንዲከበርላቸው ወስኖ እንደነበረም ገልጸዋል። ከአቶ በቴ ጋር አብሮ በቁጥጥር ስር ውሎ የነበረው ፈረንሳዊ ጋዜጠኛ አንቷን ጋሊንዶ የዛሬ ሳምንት ከስር ተለቆ ወደ አገሩ መመለሱ ይታወሳል። በሰሜን ናይጄሪያ ሽፍቶች አምሳሶችን ጠለፉ። በሰሜን ናይጄሪያ እስልምና አክራሪ ሳይሆን አይቀርም በተባለ ቡድን አምሳ የሚሆኑ ሰዎች ታግተው ተወስዷል፣ ሲሉ የአካባቢው ባለሥልጣናትና ነዋሪዎች ዛሬ ረቡዕ ተናግረዋል። ሬውተርስ የላኮን አጭር ዘገባ እንግዶ ወልድ ያቀርበዋል። አብዛኞቹ ሴቶች ናቸው የተባሉ አምሳ የሚሆኑ ሰዎችን ያገተው በእስልምና አክራሪነት የሚጠረጠር ሽፍታ ቡድን ሳይሆን እንዳልቀረ ተመልክተዋል። ላለፉት አስርተ ዓመታት ጦርነት ያወጀ ቡድን የጅምላ ጠለፋም ሲያካሄድ ሰንብተዋል። ቦኮ ሀራም እና በምዕራብ አፍሪካ የሚገኘው የኢስላሚክ ስቴት አይሲስ ተቀጣይ ቡድኖች በሰሜን ናይጄሪያ በሚገኘው ቦርኖ ግዛት የሚንቀሳቀሱ ሲሆን የጸጥታ ኃይሎችንና ሲቪሎችን ኢላማ በማድረግ በአስር ሺህ የሚቆጠሩ ሰዎችን ገድለዋል ወይም አፈናቅለዋል። በዚህ ሳምንት ሰኞ ዕለት የተፈጸመው ጠለፋ ከቻድና ከካሜሩን ጋር በሚዋሰነውና ጋምቦሩ በተሰኘው ጠረፋማ አካባቢ መሆኑን ጂሃዲስቶችን በሚፋለመውና በሲቪሎች የተቋቋመው የጋራ ግብረ ኃይል ውስጥ ያሉ አንድ ባለስልጣን አስታውቀዋል። በጉዳዩ ላይ ለመገናኛ ብዙሀን አስተያየት እንዲሰጡ እንዳልተፈቀደላቸውና ስማቸውን እንዳይጠቀስ የጠየቁት ባለስልጣን እንዳሉት የተጠለፉት አምሳ የሚሆኑ ሰዎች በተፈናቃይ መጠለያ ውስጥ ይኖሩ የነበሩ ናቸው። በጠለፋ ወቅት የማገዶ እንጨት ፍለጋ በቻድ ሀይቅ አቅራቢያ ወደሚገኘው አካባቢ አቅንተው የነበረ ሲሆን በአካባቢውም ሁለቱ አማጺ ቡድኖች እንደሚንቀሳቀሱ ይታወቃል። የኤደን ባረ ሰላጤን የተመለከተው ዘገባ ስናልፍ ሁቲዎች ከሚቆጣጠሩት የየመን አካባቢ ኤደን ባረ ሰላጤ ላይ በቆመ የንግድ መርከብ ላይ ትናንት ረቡዕ በተተኮሰ ሚሳይል ሶስት የመርከቡ ሰራተኞች መገደላቸውን የዩናይትድ ስቴትስ ማዕከላዊ ዕዝ አስታወቀም። በኢራን የሚደገፉት ውቲ ታጣቂዎች በዓለም አቀፍ የንግድ መርከቦች መተላለፊያ መስመር ላይ እንደ አውሮፓያን አቆጣጠር ባለፈው ዳር አጋማሽ በተከታታይ ጥቃት ማድረስ ከጀመሩ ወዲህ በጥቃቱ የሰው ሕይወት ሲጠፋ የትናንቱ የመጀመሪያ መሆኑ ተገልጿል። የዩናይትድ ስቴትሱ የጦር ኃይል ማዕከላዊ እዝ ሴንትኮም እንዳስታወቀው የውቲ ታጣቂዎች በሁለት ቀን ውስጥ አምስት ሚሳይል ተኩሰዋል። ትናንት ውቲዎች የተኮሱት ሚሳይል የመተው በባርባዶስ ስም የተመዘገበ ንብረትነቱ የላይቤሪያ ንግድ መርከብ ሲሆን በመርከቡ ጉዞ መቆጣጠሪያ ክፍል ላይ ቃጠሎ ማስነሳቱን የመከላከያ ባለሥልጣናት ለቪኦኤ አመልክተዋል። በጥቃቱ የመርከቡ ሠራተኞች የቆሰሉ ሲሆን ሦስቱ በአስጊ ሁኔታ መጎዳታቸውም ገልጸዋል። ፊሊፒንስ ከተገደሉ የመርከቡ ሠራተኞች መካከል ሁለቱና ከቆሰሉትም ሁለቱ ዜጎቿ መሆናቸውን አስታውቃለች። ዩኤስኤስ ፊሊፒን ሲ የተባለ ሚሳይል ተሸካሚ መርከብ መርከበኞችን ለመርዳት ተንቀሳቅሶ እንደነበረ አንድ የዙ ባለሥልጣን ገልጸው እርዳታ ለመስጠት መጀመሪያ የደረሰው የህንድ አውዳሚ መርከብ መሆኑንም አክለው ጠቅሰዋል። የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋን ዱቸሪች ትናንት በሰጡት ቃል በሁቴዎች ታጣቂዎች ጥቃት በሰው ሕይወት በንብረትና በተፈጥሮ አካባቢ ላይ የሚደርሰውን ጉዳት እያየን ነው። ሁቴዎች በቀይ ባህር በዓለም አቀፍ ንግድ መርከቦች እንቅስቃሴ ላይ የሚያደርሱትን ጥቃት እንዲያቆሙ ጥሪ እናቀርባለን ብለዋል። አድማጮች ዜና እየተላለፈላቸው የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ፕሬዚዳንት ጆ ባይደን ዛሬ ሐሙስ ማታ በዩናይትድ ስቴትስ ምክር ቤቶች የጋራ ጉባኤ የአሜሪካን የዛሬ ሁኔታ ዓመታዊ ሪፖርት የሚያቀርቡበት ንግግር ያደርጋሉ። ፕሬዚዳንቱ በንግግራቸው አስተዳደራቸው ያከናወናቸውን ስራዎች አስመልክተው ማብራሪያ የሚሰጡ ሲሆን፣ የምክር ቤቱ አባላት የደህንነት እርዳታ የሚመለከተውን ሕግ እንዲያጸድቁም ግፊት ያደርጋሉ። በመጪው ፕሬዝዳንታዊ ምርጫ ዳግመኛ ለመመረጥ በያዙት ጥረት መራጮች እንዲደግፏቸው ባይደን በዛሬ ምሽት ንግግራቸው ተማጽኖ እንደሚያቀርቡ ተመላክቷል። ፕሬዚዳንቱ ትናንት ረቡዕ በማህበራዊ መገናኛዎች በቪዲዮ በቀረበው ንግግራቸው ስለ እርምጃዎቻችን እናሳውቃችኋለን፣ ለወደፊት ያለንን ቅድም እነግራችኋለን ብለዋል። ባይደን በመሠረተ ልማት፣ በመድኃኒት ዋጋ፣ በተማሪዎች የትምህርት ክፍያ ዕዳ እና በመሳሪያ ቁጥጥር ላይ ያተኮሩ ማብራሪያዎችን እንደሚሰጡ ይጠበቃል። ፕሬዚዳንት ባይደን የዘንድሮውን የአሜሪካ የዛሬ ሁኔታ ሪፖርት ማቅረቢያ ንግግራቸውን የሚያደርጉት በመጪው ፕሬዚዳንታዊ ምርጫ ከቀድሞ ፕሬዚዳንት ዶናልድ ትራምፕ ጋር ለሁለተኛ ጊዜ እንደሚፎካከሩ ከእለት ወደ ዕለት ግልጽ እየሆነ በመጣበት በአሁኑ ወቅት መሆኑ ነው። ከፕሬዚዳንት ጆ ባይደን ንግግር በኋላ የአላባማ ሴኔተር ኬቲ ፕሪት የሪፐብሊካኖችን ምላሽ ያቀርባሉ። ሙሉውን የፕሬዚዳንቱ ባይደን የስቴት ኦፍ ዘ ዩኒየን ንግግር በቀጣይ የተካተል በሁሉም የማህበራዊ መገናኛ ዎቻችን ገጾቻችን ላይ ዘገበው እንደምናቀርብም ከወዲሁ ልንገልጽላችሁ እንወዳለን። ሐማስ ተደራዳሪዎች ዛሬ ከካይሮ መውጣታቸውን አስታወቅም። ከእስራኤል ጋር በሚካሄደው ጦርነት አዲስ የተኩስ አቁም ስምምነት እንዲደረግ በግብፅ ዋና ከተማ ላይ ሲካሄድ የቆየው ድርድር በመጪው ሳምንት እንደሚቀጥል የሐማስ ተደራዳሪዎች አመልክተዋል። ዩናይትድ ስቴትስ ግብፅና ካታር ውጊያው ለስድስት ሳምንታት ያህል እንዲቆም ጋዛ ውስጥ በታጣቂዎች ቁጥጥር ስር ያሉ ታጋቾችና እስራኤል ከያዘቻቸው እስረኞች ውስጥም አንዳንዶቹ እንዲለቀቁ በሚጠይቀው የተኩስ አቁም እቅድ ስምምነት ላይ እንዲደረስ ጥረት ሲያደርጉ ሰንብተዋል። ከጋዛ ሰርጽ ኃይሎቿን ሙሉ በሙሉ እንድታስወጣ ሐማስ ያቀረበውን ጥያቄ ውድቅ ያደረገችው እስራኤል አስተያየት አልሰጠችም። እንደ አውሮፓያን አቆጣጠር ጥቅምት 7 ቀን ሐማስ በፈጸመው ጥቃት 1200 ሰዎች እንደተገደሉባት ያስታወቀችው እስራኤል ሐማስን ለመደምሰስ ባላት እቅድ እንደጸናች መሆኗን ተናግራለች። ፍልስጤማውያኑ ታጣቂዎች አሁንም ወደ መቶ የሚሆኑ ሰዎችንና የሰላሳ ሰዎችን አስክሬኖች እንደያዙ ናቸው ተብሎ ይታመናል። ይህ በእንዲህ እንዳለ የእስራኤል ጦር ኃይል ዛሬ በሰጠው መግለጫ በጋዛ ሰር ደቡባዊ አካባቢ ጥቃት አድርሰን የታጣቂዎቹ ዋና ማዕከል አውድመናል ብሏል። ኃይሎቹን ካንዩኒስ ውስጥ ባደረሱት ጥቃት የታጣቂዎቹን የመሳሪያ ማከማቻ ማግኘታቸውንም አመልክቷል። ይህ በእንዲህ እንዳለ ጋዛን ከግብፅ ጋር በሚዋስነው ራፋ አካባቢ የተጠለሉ ፍልስጤማውያን ተፈናቃዮች የእስራኤል ጠቅላይ ሚኒስትር ቤንጃሚን ነታንያሁን የጥቃት ማስጠንቀቂያ በመፍራት ከአካባቢ መውጣት መጀመራቸውን የተባበሩት መንግስታት ድርጅት የፍልስጤም ሰብአዊ እርዳታ ተጠባባቂ አስተባባሪ ጂሚ ማክጎልድሪክ አመልክተዋል። እስራኤል ራፋ ላይ ጥቃት ከመክፈቱ አስቀድሞ ፍልስጤማውያኑ ደህንነታቸው ወደሚጠበቅበት ቦታ እንደምታዛውር የተናገረች ቢሆንም ወዴት እንደሚላኩት ግን አላሳወቀችም። በጋዛ የሁለት ቀናት ጉብኝት አድርገው የተመለሱ የተባበሩት መንግስታት ድርጅት የሰብአዊ ረዴት ባለሥልጣን የረዴት የተኩስ አቁም ስምምነት ቢደረስ ወይም እስራኤል ጥቃት የከፈተች እንደሆን በሚል ሁለት እቅዶችን እያዘጋጀች መሆናቸውን አስረድተዋል። ሩሲያ የቦምብ ጥቃት ሙከራ ከሸፍኳለች። በሰሜናዊ ሩሲያ በመንግስት አስተዳደር ህንፃ ላይ የቦምብ ጥቃት ለማድረስ ያቀደ ቤላሩሲያዊ ተኩሰን ገለናል ሲል የሩሲያ ፌዴራል ጸጥታ አገልግሎት አስታውቋል። ግለሰቡ ጥቃቱን ሊያደርስ ያቀደው ዩክሬን ወክሎ ነበር ሲል የጸጥታ አገልግሎቱን ጨምሮ አስታውቋል። ቤላሩሳዊው ቤት ውስጥ በተዘጋጀ ፈንጅ ጥቃቱን ለማድረስ ያቀደው ሩሲያን ከፊንላንድ ጋር በሚዋስነው ድንበር 250 ኪሎ ሜትር ርቀት ላይ በምትገኘው ኦሎኔት የተባለች ከተማ ውስጥ እንደነበረ ነው ሩሲያ አስታወቀችው። ከዩክሬን በኩል እስካሁን የሰጠ አስተያየት የለም። ይህ በእንዲህ እንዳለ በደቡባዊ ዩክሬን ከተማ ከባድ የፍንዳታ ድምፅ መሰማቱ ተዘግቧል። ፍንዳታው የተሰማው የዩክሬን ወሎድሞር ዜሌንስኪ እና የግሪክ ጠቅላይ ሚኒስትር ኪሪያኮስ ሚትስኮ ይቅርታ፣ የግሪክ ጠቅላይ ሚኒስትር ኪሪያሶስ ሚትሶታኪስ በጦርነት በላሸቀው አካባቢ ጉብኝታቸው በማጠቅ ላይ ሳሉ መሆኑን አመልክተዋል። መኪናችን ውስጥ እየገባን ሳለን የፍንዳታ ድምፅ ሰምተናል ያሉት የግሪኩ ጠቅላይ ሚኒስትር ፍንዳታው ኦዴሳ አሁንም በጦርነት ውስጥ እንደተጠመደች መሆኗን አስታውሶናል ብለዋል። በፍንዳታው ቁጥራቸው በውል ያልታወቁ ሰዎች እንደተገደሉ ዜሌንስኪ ተናግረዋል። ይህ በእንዲህ እንዳለ የአውሮፓ ኮሚሽን ፕሬዚዳንት ኦርሱላ ቮን ደሌን በግሪኩ መሪ ጉብኝት ወቅት የተፈጸመውን ጥቃት ሌላ የሽበርተኝነት ሙከራ በማለት አውግዘዋል። አድማጮቻችንና ተመልካቾቻችን የምሽቱ ዜናዎቻችን እነዚህ ነበሩ። አሁን ወደ እንግቱ ልም ናቸው አስማማ ወየነውን ለዓለም ዜናው እና መሰግናለም። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የአሙስ ምሽት ስርጭታችንን ነው። ሳስተናግዳቸው የማመሸውን እንግዲህ ልንኝ። ስርጭታችንን ከስቱዲዮ የሚቆጣጠርልን ንጉሱ ታምሬ፣ የዘገባዎቹን ምስልና ድምፅ ያቀናበሩልን ግርማ ደገፋና ሲሳ አሸናፊ፣ የዌብና ማህበራዊ ሚዲያ አሰናጃችን አበባዩ ገበያው፣ እንዲሁም የምሽቱ ዋና ዘጋጅ ጽዮን ግርማነት። አሁን ወደ ምሽቱ አብይ ርዕስ ዘገባችን እናልፋለን። የፕሪቶሪያው የሰላም ስምምነት አፈጻጸም ሊገመገም መሆኑ ተነግሯል። የሰላም ስምምነቱ ግምገማ የስምምነቱ ፈራሚዎችና አደራዳሪዎች በተገኙበት እንደሚካሄድም ታውቋል። የኢትዮጵያ መንግስትና የትግራይ ጊዜያዊ አስተዳደር ግምገማው እንደሚካሄድ አረጋግጠዋል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ለግምገማው ዛሬ ወደ አዲስ አበባ እንደሚያቀኑም ታውቋል። ኬኔዲ አባተ ዝርዝሩን ይዘዋል። ለሁለት ዓመት የተካሄደው የሰሜን ኢትዮጵያ ጦርነት መቋጫ ያገኘበት የፕሪቶሪያው ዘላቂ የግጭት ማቆም ስምምነት ከተፈረመ በኋላ የሚካሄደው የስምምነቱ አፈጻጸም ግምገማ በአይነቱ የተለየ ነው። በዋና አደራዳሪው የአፍሪካ ሕብረት አዘጋጅነት በሚካሄደው በዚህ ግምገማ ላይ ዩናይትድ ስቴትስን ጨምሮ በድርድሩ ላይ ተሳትፎ ያላቸው ሌሎች አካላትም እንደሚገኙ ታውቋል የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሐመርም በዚሁ ግምገማ ላይ ለመሳተፍ ወደ ኢትዮጵያ ማቅናታቸውን የአገሪቱ የውጭ ጉዳይ መስሪያ ቤት አስታውቋል። መስሪያ ቤቱ ትናንት በድረ ገጹ ባወጣው መግለጫ ማይክ ሐመር ከዛሬ የካቲት 28 እስከ መጋቢት 4 ቀን 2016 ዓ ም በኢትዮጵያ መንግስትና በህወሀት መካከል በተፈረመው የፕሪቶሪያው ግጭትን የማቆም ስምምነት አተገባበር ዙሪያ በአፍሪካ ህብረት በተዘጋጀው የስትራቴጂካዊ ግምገማ ላይ ይታደማሉ ብሏል። ጦርነቱ ያበቃ ቢሆንም ሰላሙን ለማጽናት ተጨማሪ እርምጃዎችን መውሰድ እንደሚያስፈልግም አጽንኦት ሰጥቷል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ ዓለም ዛሬ ለጋዜጠኞች መግለጫ በሰጡበት ወቅት ከጋዜጠኞች ለተነሳላቸው ጥያቄ ሲመልሱ ግምገማው እንደሚካሄድ አረጋግጠዋል። ፕሪቶሪያን ስምምነት ተግባራ ዙሪያ ስብሰባ በቅርቡ ስብሰባ ተጠርቶ ነበር። ውይይት ይደረጋል ተብሎ ይጠበቃል። የአፍሪካ ህብረት የፕሪቶሪያ ስምምነት አፈጻጸም ላይ ውይይት ይኖረዋል። ትልቁ ነገር መንግስት ለሰላም ቁርጠኛ ነው። በጋራ መስራት ያስፈልጋል። በተናጠል የሚደረግ የሰላም አፈጻጸም የለም። እስካሁን የተር ከሄደበት ርቀት ትልቅ ትርጉም እንዳለው መውሰድ ያስፈልጋል ሰላም የሚል ቋንቋ መነገር መቻሉ የሰላም ስምምነት ብሎ ስለ ሰላም ማንሳት መቻሉ በራሱ ቀላል አይደለም። የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት ጌታቸው ረዳም እንዲሁ የአፍሪካ ህብረት በኢትዮጵያ መንግስትና በህወሓት መካከል በተፈረመው የፕሪቶሪያ ስምምነት አፈጻጸም ዙሪያ የስትራቴጂካዊ ግምገማ አዘጋጅቷል ብለዋል። በግምገማው ላይ ሁለቱን ፈራሚ አካላት ጨምሮ የአፍሪካ ህብረት፣ ዩናይትድ ስቴትስ፣ የአውሮፓ ህብረት የተባበሩት መንግስታትና የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ እንደሚሳተፉም ገልጸዋል። አቶ ጌታቸው በኤክስ አድራሻቸው ባስተላለፉት መልእክት ስምምነቱን ሙሉ በሙሉ መተግበር ወሳኝ ነው ያሉ ሲሆን ለዚህም የግምገማውን አስፈላጊነት አውስተዋል። የግምገማው መካሄድ ይፋ የሆነው የትግራይ ክልል ጊዜያዊ አስተዳደር የፕሪቶሪያውን የሰላም ስምምነት አፈጻጸም በተመለከተ ከፌዴራሉ መንግስት ጋር የሚኖረውን ንግግርና ግንኙነት በአፍሪካ ሕብረት በኩል ብቻ እንደሚያደርግ ካሳወቀ ከቀናት በኋላ ነው። የኢትዮጵያ መንግስት ለስምምነቱ ተግባራዊነት ብዙ ሰርቷል ያሉት የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም፣ ሆኖም በርካታ የሚቀሩ ጉዳዮች መኖራቸውን ጠቅሰው ስለ ሰላሙ ቀጣይነት ተከታዩም ብለዋል። ባለቤቶቹ እኛ ነን። በነገራችን ላይ ስለ ሰላም ከኛ በላይ ሊሰራ የሚችል አካል የለም። እርግጥ ነው አፍሪካዊ ድጋፍ ነበረው፣ ግን የሰላም ባለቤቶች እኛ ነን። ኢትዮጵያውያን ሰላም እንዲመጣ ሁሉም አካል አስተዋጽኦ ማድረግ አለበት፣ ኃላፊነት አለበት። ተጠቃሚዎቹም እኛ ስለሆንን ለማለት ነው። ከስምምነቱ አፈጻጸም ጋር በተገናኘ ሁለቱ አካላት በተለያዩ አጋጣሚዎች ሲወቃቀሱ መቆየታቸው ይታወቃል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲ አባትን ለዘገባው እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የሀሙስ ምሽት ስርጭታችንን ነው ያደመጣችሁት። የምሽቱን አብይ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በግጭት ሳቢያ 3700 የአማራ ክልል ትምህርት ቤቶች እንደተዘጉ ናቸው ይላል ቀጣዩ የትንታኔ ዘገባ። በአማራ ክልል ባለፈው ዓመት መጨረሻ በተቀሰቀሰውና ተለዋዋጭ ገጽታ እያሳየ በተስፋፋው ግጭት በትምህርት ዘመኑ የመጀመሪያ መንፈቅ 3700 የሚደርሱ ትምህርት ቤቶች እስካሁን ተዘግተው እንደሚገኙ የክልሉ ትምህርት ቢሮ አስታውቋል። የክልሉ ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ከአሜሪካ ድምፅ ጋር በነበራቸው ቆይታ በጸጥታ ችግር ምክንያት በትምህርት ዘመኑ ከ2.6 በላይ ሚሊዮን በላይ የክልሉ የአንደኛ እና የሁለተኛ ደረጃ ተማሪዎች ከትምህርት ገበታ ውጪ መሆናቸውን ገልጸዋል። አስቴር ምስጋናው ዝርዝሩን ታቀርብልናለች። በአማራ ክልል ከሚገኙት ከ አስር ሺህ በላይ የአንደኛ እና ሁለተኛ ደረጃ ትምህርት ቤቶች ውስጥ በሺዎች የሚቆጠሩት ካለፈው አመት ሀምሌ ወር ጀምሮ በተቀሰቀሰው እና ጋብ እያለ እስከ ትምህርት ዘመኑ አጋማሽ ድረስ በቀጠለው ግጭት የተነሳ እንደተዘጉ መሆናቸውን የክልሉ ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ለአሜሪካ ድምጽ ተናግረዋል በትምህርት ቤቶቹ አለመከፈት ምክንያት ከሚሊዮን ያላነሱ ህጻናት ከትምህርት ገበታ ውጭ እንደሆኑ የገለጹት ኃላፊዋ ወደ አገልግሎት ለመመለስ እንቅስቃሴ መጀመሩን አስ ታውቋል ከሁለት ሳምንት ወዲህ ጀምሯል እነሱም እንዳልጀመሩ ተቆጥሮ 3513 አካባቢ አንደኛ ደረጃ 225 አካባቢ ሁለተኛ ደረጃ ትምህርት ቤቶች ወደ 3700 አካባቢ ትምህርት ቤቶች ስራ ላይ አይደሉም 206 ሚሊዮን ተማሪዎች ጭራሽ አልተመዘገቡ የተወሰነ ቁጥር ያለው ደግሞ ወጣ ገባ ሚል ጸጥታው ጸጥ ሲል ይጀምራሉ። የሆነ ኮሽ ሲል ደግሞ የመቅረት ሁኔታ አለ። ይሄ ደግሞ ትምህርት ጥራቱ ላይ የራሱ የሆነ ተጽዕኖ አለው። ልጆቻቸው ከትምህርት ቤት ውጭ ሆነው በቤት ውስጥ መዋላቸውን የስነ ልቦና ጉዳት እንዳደረባቸው የሚናገሩት በሰሜን ጎጃም ዞን ይልማና ዴንሳ ወረዳ የአዴት ከተማ ነዋሪው አቶ ሚኪያስ ተመስገን ጸጥታው ተስተካክሎ ትምህርት እንዲጀመር ይጠይቃሉ። ልጆች አሁን የሚገርምሽ ቦታ ነው። አንዳንዶች ቱርጌ የሚውለው ነው በጣም እያዘነ ነው ያለው። በጣም እያለቀሰ ነው ያለ ነው። እኛ ልጆች መማራቸውን ነው የምንፈልግ። የተቋረጠውን ትምህርት ለማስጀመር ከባለድርሻ አካላት ጋር ምክክር እየተደረገ ነው ያሉት የክልሉ ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ የተማሪ ወላጆችን በአካባቢያቸው ሰላም እንዲመጣ ማገዝ እንዳለባቸው ጥሪ አቅርበዋል። ለምሳሌ ምገባ የሚያስፈልገን ተማሪዎች ብዙ ናቸው። በፈጥኖ መድረስ ያለብን ጉዳዮች ብዙ ናቸው። አንዳንዶቹ ደግሞ መንግስት ማይደርስባቸውም። ሁማኒታሪያን የራሱ ህግ አለው። ገብተው እርዳታ መስጠት መቻል አለባቸው። የጤና አገልግሎት መስጠት መቻል አለባቸው። ይሄን ብዙ እያየን አይደለም ክልላችን ላይ። ይሄ አላማችን ምንድነው? ክፍተቶችን በመሙላት ተስፋ ያለው ትውልድ መፍጠር በሚል ጥሪ ነው የዛሬው ጥሪ ነው። በአዴት የመሰናዶ ትምህርት ቤት የአስራ ሁለተኛ ክፍል ተማሪ እንደነበር የገለጸው ተማሪ ቻላቸው ይታይ በዘንድሮ ዓመት ትምህርት ቤቱ ባለመከፈቱ በተማሪዎች ላይ ከፍተኛ ሰብዓዊ ለውጥ መምጣቱን ተናግሯል። ትምህርት አለመከፈቱ ብዙ ብዙ ብዙ ስነ ልቦናችንን ጎድቶታል። ለምሳሌ ብልሽ በዚህ ሰዓት ምንማርም ቀን አይወጣልንም እያለ ሴቱ ዳር እያገባ ነው የተቀመጠ። ወንድ ልጅ ሁሌ ቤት ነው የሚውል አርጣ ነው የሚውለው። እኛ ሰላም ሆኖ ትምህርታችን መማር እንፈልጋለን። የሀገር አቀፍ ተፈትነን የዩኒቨርሲቲ ላይ እንፈልጋለን። የአማራ ክልል የትምህርት ዘርፍ ቀደም ባለው ጦርነትና በድርቅ ምክንያት ጭምር መጎዳቱንም የዓለም አቀፍ ድርጅቶች ሪፖርቶች አሳይተዋል። የተባበሩት መንግሥታት ዓለም አቀፍ የሕጻናት መርጃ ድርጅት ዩኒሴፍ ባለፈው ጥር ወር ባወጣው ሪፖርት በሰሜን ኢትዮጵያ ጦርነትና አሁን ባለው ግጭት ምክንያት የተጎዱ ወይም አገልግሎት የማይሰጡ ትምህርት ቤቶች መኖራቸውንም በአማራ ክልል የትምህርት ዘርፍ ላይ ተጽዕኖ ማሳደሩን አመልክቷል። በሰሜንና ማዕከላዊ ጎንደር ዞኖች ደግሞ ከ1665 ትምህርት ቤቶች 335ቱ በድርቅ ምክንያት የመማር ማስተማሩ ሂደት መጎዳቱን ጠቅሷል። የእነዚሁ ትምህርት ቤቶች ተማሪዎች የሆኑ ከ156000 በላይ ታዳጊዎችና ወጣቶች በድርቅ መጎዳታቸውንም ጠቁመዋል። በዚህ ምክንያት ተማሪዎች ከትምህርት ገበታ ላይ የሚቀሩበት ሁኔታ እንደተፈጠረም አስረድቷል። በክልሉ ወቅታዊ ሰላምና ጸጥታ ዙሪያ ዛሬ ሐሙስ ለመንግስት መንግስት የመገናኛ ብዙኃን ተቋማት የክልሉ የሰላምና ጸጥታ ቢሮ ኃላፊና የኮማንድ ፖስት ምክትል ሰብሳቢ አቶ ደሳለኝ ጣሰው የክልሉ ሰላምና ጸጥታ አዳጊ ባሉት የመሻሻል ሁኔታ ውስጥ እንደሚገኝ ተናግረዋል። ህዝቡ በተሟላ ነጻነት እንዲንቀሳቀስ ግን ቀሪ ስራዎች መኖራቸውን አቶ ደሳለኝ አክለው ጠቁመዋል። ለአሜሪካ ድምጽ አስቴር ምስጋ ነው አስቴር ምስጋናውን፣ ለዘገባዋ እናመሰግናለን። የትንታኔ መጽሔታችንን ስንቀጥል በያያ ጉለሌ በቀጠለው ግጭት ሰዎች መጎዳታቸው ተገለጸ የሚለውን እናገኛለን። በኦሮሚያ ክልል ሰሜን ሸዋ ዞን ያያ ጉለሌ ወረዳ በምትገኘው ፈታል ከተማና አካባቢዋ በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት መካከል ባለፈው አርብ በነበረ የተኩስ ልውውጥ አንድ ሰው ሲሞት ቁጥራቸው ያልታወቀ ሲቪሎች መቁሰላቸውን ነዋሪዎች ተናግረዋል። ከክልሉ መንግስት ምላሽ አላገኘንም። ፀሐይ ዳምጠው ዝርዝሩን ታቀርብልናለች። በኦሮሚያ ክልል የሰሜን ሸዋ ያያ ጉለሌ ወረዳ በመንግስት የጸጥታ ኃይሎች እና በኦሮሞ ነጻነት ሰራዊት መካከል ሰሞኑን በድጋሚ በተካሄደው የተኩስ ልውውጥ ምክንያት ሰላማዊ ሰዎች መጎዳታቸውን ነዋሪዎች ተናገሩ። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ የፍታል ከተማ ነዋሪ ይካትት 22ት ቀን 2016 ዓ ምት ሆነ ያሉትን ያስረዳሉ። የኦሮሞ ነጻነት ሰራዊት ከተማዋን ለመያዝ በሶስት አቅጣጫ ተኩስ ከፍቶ ነበር። የመንግስት የጸጥታ ኃይሎች ደግሞ ወደ ከተማዋ እንዳይገቡ ሲከላከሉ ነበር። በዕለቱ የመንግስት ኃይሎች የከተማ ነዋሪዎች ባሉበት እንዲቆዩ ከቤት እንዳይወጡ፣ ተማሪዎችና መምህራን ወደ ቤታቸው ቶሎ እንዲገቡ፣ ሹፌሮችም እንዳይንቀሳቀሱ በድምፅ ማጉያ እየተናገሩ ነበር። ጦርነቱ ፊት ለፊት ነበር። ነገር ግን ከከተማ ውጭ ያሉ ሰዎች ስራ ላይ የነበሩ በተኩስ ልውውጡ መካከል ተመተው አንድ አባት ወዲያው ሲሞቱ ከእርሳቸው ጋር አውድማ ላይ እህል እየወቁ የነበሩ ሌሎች ሰዎች ክፉኛ ቆስለዋል በተመሳሳይ ምክንያት ስማቸውን እንዳንገልጽ የጠየቁን ሌላ የአካባቢው ነዋሪ በበኩላቸው የተኩስ ልውውጡ ጋብ ሲል ነዋሪዎች መንቀሳቀስ ጀምረው እንደነበር ገልጸዋል ነገር ግን ውጊያው አሁንም ከከተማዋ ውጭ እንደቀጠለ ነው እኛም ስጋት አለን። ምክንያቱም መቼና በምን ሰዓት ውጊያው እንደሚጀምር አይታወቅም። አስከፊ ጊዜ እያሳለፍን ነው። ነዋሪዎቹ እንደገለጹት የአንድ ሰው ሕይወት በተኩስ ልውውጥ መካከል እንዳለፈና በውል የማይታወቁ ሰዎች መቁሰላቸውን ተናግረዋል። ከተማዋ አሁን በመንግስት የጸጥታ ኃይሎች ቁጥጥር ስር መሆኗንም ተናግረዋል። የኦሮሞ ነጻነት ሰራዊት ታጣቂዎችም ግን በቅርብ ርቀት ላይ እንደሚገኙ ያስረዱት ነዋሪዎች አሁንም አልፎ አልፎ የከባድ መሳሪያ ድምፅ እንደሚሰማ ገልጸዋል። ከያያ ጉለሌ ወረዳ እና ከሰሜን ሸዋ ዞን እንደዚሁም ከኦሮሚያ አስተዳደርና ጸጥታ ቢሮ ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ያያ ጉለሌን ጨምሮ በተለያዩ የኦሮሚያ ክልል አካባቢዎች ግጭቶች እንደቀጠሉ የተገለጸው በአማራና በኦሮሚያ ክልሎች የሚገኙ ተፋላሚ ወገኖች ልዩነቶቻቸውን በውይይት እንዲፈቱ ጥሪዎች በቀጠሉበት ወቅት ነው። በፌዴራል መንግስትና በህዋት መካከል በፕሪቶሪያ የተፈረመውን የሰላም ስምምነት በሚገመግመው እና አፍሪካ ህብረት በሚመራው ስብሰባ ላይ ለመገኘት ወደ ኢትዮጵያ የመጡት የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ማይካመር በሁለቱም ክልሎች ያሉ ግጭቶች በሰላማዊ ውይይት በሚፈታበት ጉዳይ ላይ ከኢትዮጵያ ባለስልጣናት ጋር እንደሚነጋገሩ የሀገሪቱ የውጭ ጉዳይ መስሪያ ቤት አስታውቋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። ፀሐይ እንዳምጠውን ለዘገባው እናመሰግናለን። በቀጣዩ ዘገባም በዛው በኦሮሚያ ክልል እንቆያለን። በቦረና ዞን ሚዮ ወረዳ በአንድ ወጣት ግድያ ተቃውሞ ተቀሰቀሰ ይላል ዘገባው። በቦረና ዞን ሚዮ ወረዳ ሂዳሊሎ ከተማ ባለፈው ማክሰኛው ምሽት የፀጥታ ኃይሎች በአንድ ወጣት ላይ ፈጽመውታል የተባለን ግድያ ተከትሎ ትናንት ረቡዕ በከተማዋ ተቃውሞ እንደተቀሰቀሰ ነዋሪዎች ገልጸዋል። የቦረና ዞን ሚየወረዳ ፖሊስ መምሪያ ግድያው ሲፈጸም በቦታው የነበሩ የሚሊሻ አባላት በቁጥጥር ስር እንደዋሉና ምርመራ እየተደረገባቸው እንደሚገኝ ለአሜሪካ ድምፅ አስታውቀዋል። ገርሞ ዳዊት ተጨማሪውን ይነግረናል። በቦርና ትላንት ለተቀሰቀሰው ተቃውሞ ምክንያት የሆነው ወጣት ቀላ ቦነያ የተገደለው በኬላ ላይ በነበሩ የሚሊሻ አባላት በትር ተደብድቦ እንደሆነ አጎቱ አቶ ሙሉኔ ረጋሳ ለአሜሪካ ድምጽ ተናግረዋል። በቅድሚያ ቀላ ቦነያ በሞተር ብስክሌት ላይ እያለ ተኩስ ከፈቱበት። ተኩሱ ሲያልፈው በዱላ መጥተው ከሞተር ብስክሌቱ ላይ ጣሉት። ሲወድቅ ጭንቅላቱ ተቀጠቀጠ፣ አይኑም ጠፋ። እዚያው በወደቀበት እጁን ደብድበው ሰበሩት። ልጁ ዕቃ ሊገዛ መገንጠያ ወደሚባል አካባቢ እየሄደ ነበር። ለዚህም ይዞት የነበረውን ወደ 80 ሺህ ብር ወስደውታል። ከእርሱ ጋር አብሮት የነበረው ልጅ ተያይዘው ከወደቁ በኋላ በስልክ ድረሱልኝ ብሎ ሲደውል ነው ሰው የደረሰለት። የሟች አጎት ለድርጊቱ በቦታው ነበሩ ያሏቸው ሰባት የሚሊሻ አባላት ተጠያቂ አድርገዋል። ይህንን የተቃወሙ የዲሎላ ከተማ ነዋሪዎች ትላንት በፖሊስ መምሪያው ጽሕፈት ቤት ፊት ለፊት አቤቱታ ማሰማታቸውንም ተናግረዋል። ሕዝቡ ድርጊቱን አጥብቆ ነው የኮነነው። ቀብሩንም አንፈጽምም ብሎ ነበር። መሰል የግድያ ድርጊቶች በየዓመቱ በተደጋጋሚ ሲፈጸሙ ነበር። የከተማው አስተዳደር የድርጊቱን ፈጻሚዎች በቁጥጥር ስር አውለናል፣ ከእነርሱም አራቱ አምነዋል በማለት ነዋሪውን እያረጋጉ ነበር። አቶ ገረሙ በቀለ የተባሉ ሌላ የዲሎላ ከተማ ነዋሪም ትላንት ረቡዕ በተደረገው የተቃውሞ ሰልፍ በተደጋጋሚ የዘፈቀደ ግድያዎች የተማረረው ከ2000 በላይ የከተማው ነዋሪ መሳተፉን ገልጸዋል። ከሶስት ዓመት በፊትም በሰርጉ ሥነ ሥርዓት ላይ ታድመው የነበረ ጀልዴሳ የተባለ ወጣት በጸጥታ ኃይሉ ቢገደልም የተወሰደ እርምጃ አለመኖሩን በምሳሌነት አንስተዋል። የሚወ ወረዳ ፖሊስ መምሪያ አዛዥ ኢንስፔክተር ገመችስ ተክሌ በበኩላቸው በሞተር ብስክሌት እንቅስቃሴ ላይ የሰዓት እላፊ ገደብ መጣሉን ገልጸው የህግ አስከባሪዎች ሞተረኛውን ወጣት ቀላቦና ያን ለማስቆም ሲሞክሩ በመውደቁ ህይወቱ እንዳለፈ ተናግረዋል። ያን ሞተር ብስክሌት ለማስቆም ሲሉ ባደረጉት እንቅስቃሴ ሞተረኛው በመውደቁ ህይወቱ አልፏል። ከህልፈቱ ጋር በተያያዘ የተጠረጠሩ የሚሊሻ አባላትን በቁጥጥር ስር አውለናል። አሁን የክስ አቤቱታ መዝገብ ተከፍቶ የማጣራት ስራ እየተደረገ ነው። ከዚህ ቀደም በጸጥታ ኃይሎች ለተፈጸሙ መሰል የዘፈቀደ ግድያዎች ህጋዊ እርምጃ አልተወሰደም ሲሉ ነዋሪዎች ላቀረቡት አቤቱታ የጠየቅናቸው ኢንስፔክተር ግመችስ በመሰል ድርጊት የተሳተፉ ፍርድ ቤት ቀርበው ተቀጥተዋል፣ ሌሎች ደግሞ ጉዳያቸው በህግ ተይዞ በመታየት ላይ ነው ሲሉ ምላሽ ላይ ሰጥተውናል። የሟቹ ወጣት ቀላ ቦናያ የቅብር ስነ ስርዓት ትላንት ረቡ በከተማው መፈጸሙን ቤተሰቦቹ ለአሜሪካ ድምፅ ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት ከአዳማ። ገልሞ ዳዊት እናመሰግናለን። ስርጭታችን ይቀጥላል። ቀጣዩ ዘገባ ደግሞ ወዲህ ወደ አሜሪካ ይመልሰናል። በዩናይትድ ስቴትስ ሰሜን ምስራቅ ክፍለ ግዛት ፊላደልፊያ ውስጥ ከትምህርት ቤት ወጥተው አውቶቡስ ሲጠብቁ የነበሩ ስምንት ታዳጊ ወጣቶች ድንገት በተከፈተ ጅምላ ተኩስ መቁሰላቸውን የአካባቢው ባለስልጣናት አስታውቀዋል። በአሶሴትድ ፕሬስ የተቀናበረውን የዚህን ዘገባ ደረጀ ደስታ ያሰማናል። የፊላዴልፊያ ፖሊስ ኮሚሽነር ኬቨን እንደተናገሩት ድርጊቱ የተፈጸመው ከሰሜን ምስራቅ ሁለተኛ ደረጃ ትምህርት ቤት የወጡ ተማሪዎች አውቶቡስ የተጠባበቁ ባሉበት ወቅት ከትንሽ መኪና የወረዱ ሶስት ሰዎች ከመኪናቸው ወጥተው ከ30 በላይ የሚሆኑ ጥይቶችን ባልከፈከፉበት ወቅት ነው። ቤተል እንደተናገሩት ከቆሰሉት ተማሪዎች መካከል ዘጠኝ ጊዜ በጥይት የተመታው የ16 ዓመት ወጣት በጽኑ ቆስሏል። ሌሎች በደህና ሁኔታ ላይ ይገኛሉ። ለሶስት ቀናት እዚህ ተቀምጦ ይህን ማየት ከባድ ነው። ወደ ትምህርት ቤት ሲሄዱና ከትምህርት ቤት ሲመጡ በጥይት የተመቱ 11 ታዳጊዎች አሉን። ባለፉት ሦስት ቀናት የተመለከትነው የፈሪ በትር ተቀባይነት የለውም። ስለዚህ ጉዳይ ብዙ ጊዜ ደጋግሜ ተናግሬያለሁ። ለጠመንጃ ጥቃት ችግር እልባት ካልሰጠን፣ የጠመንጃን ጉዳይ መፍትሄ ካልሰጠን ዛሬ ያየነውን የምናየው። ከንቲባ ቸረል ፓርከር ከከተማው ፖሊስ ኮሚሽነርና አቃቢ ህግ እንዲሁም ከትምህርት ቤቱ የበላይ ተቆጣጣሪ ጋር በቦታው ላይ ሆነው ሲናገሩ የእናንተና የህዝብን ጤንነት ለማረጋገጥ የምንችለውን ሁሉ እናደርጋለን ብለዋል። ይህንን ለማድረግ ሁሉንም ህጋዊና ህገ መንግስታዊ ድንጋጌዎችን እንጠቀማለን። ይህንንም ስናደርግም ይቅርታ አንጠይቅም ሲሉ አክለዋል። በአካባቢው ለሰባት ዓመታት ነዋሪ መሆናቸውን የገለጹት አልፍሬድ ኢዳ ከቅርብ ጊዜ ወዲህ አካባቢው የበለጠ ደህንነቱ ያልተጠበቀ አካባቢ የሆነ መምጣቱን ተናግረዋል። ጥሩ አካባቢ ነበር አይደል። እዚህ ሰፈር የሚኖሩትን እያንዳንዳቸውን አውቃቸዋለሁ። ጥሩ ሰዎች ናቸው። ለእኔ ግን በጣም አስፈሪ እየሆነ ነው። በጣም እየተበላሸ መጥቷል። ይህን ሰፈር ለመልቀቅ ተዘጋጅቻለሁ። የባለቤቴን ወንድም ነግረዋለሁ። ምናልባት ይህን ቤት መሸጥ ይኖርበታል። እኔ እዚህ መኖር አልችልም። መውጣት እፈልጋለሁ። አሁን ስልሳ ዓመት እየሞላኝ ነው። እንደዚህ ሆኜ መኖር አልፈልግም። ጸጥ ወዳለሁና ሰላማዊ ወደ ሆኑት ተራሮች መውጣ ይሻለኛል። ከዚህ ነገር ጋር መታገል አልፈልግም። ትላንት ረቡዕ ፊላዴልፊያ ውስጥ የተሰማው ተኩስ በህዝብ ትራንስፖርት ስርዓቱ በበርካታ ቀናት ውስጥ ለአራተኛ ጊዜ የተከሰተ የተፈጸመ ክስተት ነው። ደረጃ የደስታ እናመሰግናለን። የአሜሪካው ፕሬዚደንት ጆ ባይደን ከጦርነት እስከ ኢኮኖሚ የሚዳስሰውን ንግግራቸውን ዛሬ ምሽት ያደርጋሉ። ዩናይትድ ስቴትስ ለምርጫ እየተዘጋጀች ባለችበት ወቅት ስቴት ኦፍ ዘ ዩኒየን የተሰኘውን የአሜሪካንን የዛሬ ወይም ወቅታዊ ሁኔታ የሚዳስስ ዓመታዊ ንግግራቸውን ዛሬ ምሽት የሚያደርጉት የአሜሪካው ፕሬዝደንት ጆ ባይደን ስለ ኢኮኖሚ አያያዛቸው፣ የሥነ ተዋልዶ መብት፣ ስደትና በዩክሬንና በጋዛ ስለሚካሄደው ጦርነት ያነሳሉ ተብሎ ይጠበቃል። የ81 ዓመቱ ባይደን ንግግሩን ለሁለተኛ የስልጣን ዘመን በአካልና በአእምሮ ብቁ መሆናቸውንም ለማሳየት ይጠቀሙበታል ተብሏል። የአሜሪካ ድምፅ የዋይት ሀውስ ዘጋቢ አኒታ ፓውል ያዘጋጀችውን ዘገባ ስመኝሽ ቆየት አቅርበዋለች። በዩናይትድ ስቴትስ ምርጫ በሚደረግበት ዓመት የዩናይትድ ስቴትስም የዛሬ ሁኔታ የሚዳስሰው ዓመታዊ ንግግር ወይም ስቴት ኦፍ ዩኒየን በድጋሚ ለመመረጥ ጥረት እያደረጉ ላሉት ፕሬዚዳንት ጆ ባይደን የአንድ ሰዓት የትኩረት ጊዜ ይሰጣቸዋል። እንደ ኢኮኖሚ፣ ስደት፣ ስነ ተዋልዶ መብትና ለዩክሬንና እስራኤል የሚሰጥ እርዳታ የመሳሰሉ መራጮችን የሚያሳስቡ ጉዳዮች ላይ እየሰሩ ያሉትን ስራና ከተሸነፉ አማራጩ ምን ሊሆን እንደሚችል የማብራራት እድልም ይሰጣቸዋል። ይህን ማድረግ ለማንኛውም ፕሬዝዳንት አስቸጋሪ ስራ ቢሆንም ባይደን ሊለውጡት በማይችሉት ነገር ትልቅ ተቃውሞ ከፊታቸው እንደሚጠብቃቸው በምርጫ ሂደቶች ዙሪያ መረጃ የሚያሰባስበው አይፒኤስኦኤስ የተሰኘ ተቋም ምክትል ፕሬዚዳንት ክሪስ ጃክሰን ያስረዳሉ። የአሜሪካ ህዝብ የባይደን ዕድሜ ያሳስበዋል። ይሄ ደግሞ ዳግም ለመመረጥ በሚያደርጉት ቅስቀሳ ማለፍ ያለባቸው ቁልፍ ፈተና ይመስለኛል። የዋይት ሀውስ ብሔራዊ ደህንነት ኮሚኒኬሽን አማካሪ ጆን ከርቢ ፕሬዚዳንቱ በዛሬው ንግግራቸው የሚያተኩሩባቸውን ጉዳዮች ለአሜሪካ ድምፅ አስረድተዋል። የዩናይትድ ስቴትስ ፕሬዚደንት ሆኖ ባገለገሉባቸው ሶስት ዓመታት ተኩል ውስጥ ከኢኮኖሚ እስከ ትምህርት እስከ ጤናና ሥራ ቅጥር ስላከናወኗቸው አስደናቂ ነገሮች ለአሜሪካ ህዝብ፣ ለምክር ቤቱ አባላትና እውነቱን ለመናገር ለዓለም በአጠቃላይ ለመናገር ጓግቶ እየጠበቁ ነው። በዓለም መድረክ ላይም ቢሆን የአሜሪካ አመራር ወደ ዓለም መድረክ ስለመመለሱም ሁኔታም ጭምር ፕሬዝዳንታዊ ተንታኞች የባይደን ንግግር በፖሊሲ ላይ ማዕከል ያደረጉ መሆናቸውን ቢገልጹም ትክክለኛው ስሜት የሚመጣው ግን ከአቀራረባቸውና ከታዳሚው ጋር በሚኖራቸው መስተጋብር መሆኑን ኦስቲን በተሰኘችው ከተማ የሚገኘው የቴክሳስ ዩኒቨርስቲ የታሪክ መምህር የሆኑት ጀርሚ ሱሪ ያስረዳሉ። በምክር ቤት ውስጥ መገኘትና ከምክር ቤቱ አባላት ጋር መደባለቅ የሚያስደስታቸው ይመስለኛል። ከዚህ ቀደም ካደረጓቸው ዓመታዊ ንግግሮች ጎልቶ የሚነሳው ሪፐብሊካኖች ጨዋነት በጎደለበት ሁኔታ እየተገዳደሯቸውና ያላገጡባቸው ጊዜ ነው። እሳቸው ግን በብስለት በቀልድ እያዋዙና እየሳቁ በብቃት ነበር የመለሱላቸው። ባይደን ቤተሰቦቻቸው በሐማስ የታገቱባቸው አሜሪካዊ ቤተሰቦች በንግግሩ ላይ እንዲታደሙ መጋበዛቸውን የሚያመለክቱት የውጭ ፖሊሲ ተንታኞች በተለይ በጋዛ ባለው ግጭት ዙሪያ የተለየ አጽንኦት ሰጥተው ይናገራሉ ብለው ይጠብቃሉ። ሜሪሳ ኩርማ በዊልሰን ማዕከል የመካከለኛው ምስራቅ ፕሮግራም ዳይሬክተር ናቸው። ፕሪቪየስ ስቴት ኦፍ ዘ ዩኒየንስ ያለፈው ዓመት ስቴት ኦፍ ዩኒየን ትንሽ ወደ ሀገር ውስጥ ጉዳዮች ያዘነበለ ነበር። በእርግጥ የውጭ ፖሊሲውም በተለይ በመካከለኛው ምስራቅ ያለው ግጭት ከሀገር ውስጥ ጉዳይ ጋርም ይያያዛል። ነገር ግን በእርግጠኝነት የፕሬዚዳንቱን አብላጫ ትኩረት ይወስዳል። ምክንያቱም አሁን በሰዎች አይምሮ ውስጥ ያለው እሱ ነው። የህዝብ አስተያየት የሚያሰባስቡ ተቋማት በመራጮች አይምሮ ውስጥ ሌላም ሰው መኖሩን ያስታውሳሉ። ክሪስ ጃክሰን ባይደን ለባይደን ዋናው ነገር ከትራምፕ ጋር ተወዳድረው ምርጫውን ማሸነፍ እንደሚችሉ ማሳየት ነው። በኢኮኖሚው በስደት ወይም በሌሎች ጉዳዮች ላይ ጥሩ እየሰሩ ነው ወይ ከሚለው ጥያቄም በላይ ዋናው ማሳየት ያለባቸው ቁልፍ ነገር ያ ነው። ባይደን በሐሙስ ምሽት ንግግራቸው ለእነዚህ ሁሉ ጥያቄዎች መልስ ለመስጠት እድሉን ያገኛሉ። በአኒታ ፓውል ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። በመከታተል ላይ ያላችሁት ከአሜሪካ ድምፅ ከዋሽንግተን ዲሲ የሚተላለፍላችሁን ስርጭት ነው። የመጀመሪያውን አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያው ጥንቅራችን ኢትዮጵያ የሳተላይት መረጃ ለሀገራት የመስጠት አገልግሎት እንደጀመረች ማስታወቋን ይመለከታል። ኢትዮጵያ በእንጦጦ የኦብዘርቫቶሪ እና የምርምር ማዕከል ውስጥ የሚገኘው የብዛ ሳተላይት መረጃ መቀበያ ጣቢያ ለሌሎች ተቋማትና አገራት የመረጃ አገልግሎት መስጠት እንደጀመረ አስታውቃለች። የሳተላይት ግንኙነት መረጃን በመቀበል፣ መረጃን በመተንተንና መረጃን በመስጠት ጣቢያው ከጀመራቸው አገልግሎቶች እንደሚጠቀሱ በኢትዮጵያ የስፔስ ሳይንስ እና የጂኦ ስፔሻል ኢንስቲትዩት የሳተላይት ኦፕሬሽን ስራ አስፈጻሚ ኢንጂኒየር መልአኩ ሙካ ለቪኦኤ ገልጸዋል። በጉዳዩ ላይ ለአሜሪካ ድምፅ አስተያየት የሰጡት የስፔስ ሳይንስ እና የአስትሮኖሚ ተመራማሪው ዶክተር ሶሎሞን በላይ ደግሞ በኢትዮጵያ ይፋ የተደረገው አገልግሎት ከሌሎች ሀገራትም ጠቃሚ መረጃ ለማግኘት እንደሚያግዝ ጠቁመዋል። ገብረ ሚካኤል ገብረ መድህን ዝርዝሩን ያቀርብልናል። ከሁለት ዓመት በፊት በቻይናዊ ተቋራጭ ኩባንያ የተገነባውና በእንጦጦ የኦብዘርቫቶሪና ምርምር ማዕከል ውስጥ የሚገኘው የሳተላይት መረጃ መቀበያ ጣቢያ ለሌሎች ሀገራትና ተቋማት አገልግሎት መስጠት መጀመሩን ይፋ ያደረጉት በኢትዮጵያ የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት የሳተላይት ኦፕሬሽን መሪ ሥራ አስፈጻሚ ኢንጂነር መላኩ ሙካ ስለ ብዝሃ ሳተላይት መረጃ መቀበያ ጣቢያው የአገልግሎት አጀማመር ነግረውናል። ሀገራትና ተቋማት ከጣቢያው ልዩ ልዩ አገልግሎቶችን ማግኘት እንደሚችሉ የጠቆሙት ኢንጂነር መላኩ አገልግሎቱ የውጭ ምንዛሪ ያስገኛል ብለዋል። በዋናነት የሳተላይት ኮሚኒኬሽን ዳታ የመቀበል ያንን ዳታ ፕሮሰስ ለማድረግ እና ይህንን አገልግሎት ለሚጠቀሙ ሀገራት ወይም ድርጅቶች ዳታውን በሪንታይም አፕሊንክ የማድረግ ስራዎችን የሚያጠቃል ነው ማለት ነው። ያንን አገልግሎት የሚፈልጉ ድርጅቶች ወይም ሀገራቶች ሳተላይታቸው በሚያልፉበት ጊዜ ሊሆን ይችላል፣ በሚያልፉበት ብዛት ማለት ነው። ፐር ፓስ እንለዋለን። በሚጠቀሙበት ጊዜ ሊሆን ይችላል ወይ ፐር ሚኒት ሊሆን ይችላል ወይም ደግሞ በአጭር ጊዜ ሰብስክሪፕሽን ያንን አገልግሎት በመስጠት ለዚህ ደግሞ ለተጠቀሙበት ሰዓት ወይም ፓስ ክፍያ የሚከፈልበት አግባብ አለ ማለት ነው። አገልግሎቱን የሚሰጠው ተቋም የገቢ ማግኘት ይቻላል። ከዚህ አገልግሎት የስፔስ ሳይንስና የአስትሮኖሚ ተመራማሪ ዶክተር ሰለሞን በላይ ስለ ጉዳዩ ለአሜሪካ ድምፅ በሰጡት አስተያየት፣ እንዲህ አይነት ጣቢያዎች ከሳተላይቶች መረጃዎችን ለመቀበል ትዕዛዝ ለመስጠትና ሳተላይቶችን ለመቆጣጠር እንደሚያስችሉ አስረድተዋል። የመረጃ መቀበያ ጣቢያዎቹ ዋና ዓላማም ሳተላይቶችን ለማምጠቅ እንደሆነ የገለጹት ዶክተር ሰለሞን ኢትዮጵያ ግን በየዓመቱ ይህን ማድረግ ስለማትችል ጣቢያውን ለገቢ ማስገኛነትና ከሌሎች ሀገራት መረጃ ለመቀበል ትጠቀምበታለች ብለዋል። አንተ ሳተላይት የለህም፣ ሌሎች ሳተላይት አላቸው። በዚህም ያልፉት የአንተን ሳተላይት ማኑ ግራውንድ ስቴሽን ይከራያሉ። ዳታውን እነሱ ይወስዳሉ። አንተ ዳታ ላይ መረጃ ላይኖርህ ይችላል። ዳታውን ይወስዳሉ እነሱ ለገበያ ላይ አውሎታል ማለት ነው ሳተላይት ያላቸው የሆነ ፐርሰንት ዳታ መረጃ ለምትፈልገው እኔ እሰጥሃለሁ። ነገር ግን እናንተ ጋር ያለው በኢትዮጵያ በሚያልፈው ኦርቢት ወይም መኋር ላይ ጥሩ የሆነ የሳተላይት መረጃ ስላለ ያን መረጃ እኔም ልጠቀምበትና የጋራ እንጠቀም ይልሃል። እነዚህ ሁሉ ስምምነት ማለት ነው። በእነዚህም ያገለግላል። እሱ ግራውንድ ስቴሽን መኖር ሳተላይቶችም አብሮ ቢኖሩ የበለጠ ጥሩ ነው። ነገር ግን ገራውንድ ስቴሽን መኖር አንድ ሀብት ነው፣ አንድ መሰረተ ልማት ነው። ቢያንስ ቢያንስ ዳታውን ሳተላይት ላውንች ያደረጋቸው ሰዎች ቢፈቅዱልህ ኢትዮጵያ ላይ ያለውን የእነሱ ፍቃድ ላይ መሰረት አድርጎ እነሱ ሲፈቅዱልህ መረጃውን ዳታውን ወስደህ ለሀገርህም ለምንም ብትጠቀምበት አንድ ባድ ነው። እና ጠቀሜታ አለው፣ ጥቅም አለ። አንዲት ሀገር የሕዋ ምርምር መርሃ ግብር አለኝ ካለች ቢያንስ በዓመት አንድ ጊዜ ሳተላይት ማምጠቅ ይኖርባታል ይላሉ ዶክተር ሰለሞን። የሳተላይት መረጃ መቀበያ ጣቢያ መገንባትም ይህን ለማድረግ ዕድል የሚሰጥ እርምጃ እንደሆነ አስገንዝበዋል። ኢንጂነር መላኩ በበኩላቸው በዓለም ላይ 300 የሳተላይት መረጃ መቀበያ ጣቢያዎች መኖራቸውን ጠቅሰው ጣቢያዎቹ ከሚሰጡት አገልግሎትም 61 ቢሊዮን ዶላር ገቢ እንደሚገኝበት አብራርተዋል። በኢትዮጵያ ይፋ የሆነው አገልግሎትም ገቢ የማስገኘት ዓላማ እንዳለው ገልጸው ተጠቃሚዎቹም ባለሳተላይቶች ናቸው ብለዋል። ይህንን አገልግሎት የሚፈልጉት ተቋማት ወይም ሀገራት በሁለት ካታጎሪ ልናያቸው እንችላለን። የመጀመሪያው ካታጎሪ ትልቅ ድርጅቶች ሆነው። ከሳተላይት ጋር ግን ክቴንት የሆነ ወይም ግሎባል የሆነ ዓለም አቀፋዊ ሽፋን የሚፈልጉ ተቋማት በያካል ሳተላይት ግራውንድ ስቴሽኖችን ከመትከል በተጨማሪ ያሉትን ኤግዚስቲንግ ያሉትን ግራውንድ ስቴሽኖችን እንደ ግራውንድ ስቴሽን ኔትወርክ በመጠቀም ዓለም አቀፋዊ ያላቸውን ሽፋን ማሳደግ ይችላሉ። ሌላኞቹ ደግሞ ካታጎሪዎች እንግዲህ አሁን በጣም ስፔስ በጣም እያደገ ነው። ትናንሽ ተቋማት ስታርታፕስ በደንብ እየገቡ ነው እና እነዚህ ስታርታፕስ የሚያደርጉት ፎከስ የሚያደርጉት አንዳንዶቹ ሳተላይት ዴቨሎፕመንት ላይ ብቻ ፎከስ ያደረጉ እና ስለዚህ ለግራ ሳተላይት መሬት መረጃ መቀበያ ጣቢያ ላይ ለዚህ አገልግሎት ኢንቨስት የሚያደርጉት በጀት ላይኖራቸው ይችላል ወይም ደግሞ በቀጠና መንገድ ይህንን አገልግሎት ከተለያየ ካላቸው ተቋማት ለማግኘት ሲባል እነዚህ ትናንሽ ወይም ወደ ኢንዱስትሪ የገቡ ያሉ እንትኖች አገልግሎትን ይጠቀማሉ ማለት ነው። የስፔስ ሳይንስና የአስትሮኖሚ ተመራማሪው ዶክተር ሰለሞን ደግሞ መንግስት ይህን አገልግሎት የመስጠት ኃላፊነቱን ለግሉ ዘርፍ እንዲተው ይመክራሉ። በምትኩ ከፍ ባሉ የህዋ ምርምር የአቅም ግንባታና የመሰረተ ልማት ማስፋፊያ ተግባራት ላይ ቢሰማራ ሀገሪቱ የበለጠ ልትጠቀም እንደምትችል ያመለክታሉ። አቅም ነው የምትገነባው ኢንፍራስትራክቸርና ስለዚህ ኬፔብል ነው የምታደርገው። አየሁ በደንብ። ኬፔብል ስታደርጋለህ ኢኔብል ኢንቫይሮመንትን ነው አስቻይ አካባቢ የምትፈጥርለት። ስለዚህ አስቻይ አካባቢ ስትፈጥረው፣ ዳታውን፣ ሳተላይቱን፣ ላውንችን ሲኖር ይህን ሲኖር ወደ ፕራይቬት ሴክተር ነው ሊንክ ማድረግ ያለን። ፕራይቬት ሴክተር ስራ ይፈጥራሉ። ሊንክ ያደረጋለ እነሱ እንዲሸጡ አንተ ታቀርብለን በቃ ይሄ የትም ሀገር ይኸው፣ አሁን ብዙ ያደጉ ሀገሮች ደግግ ሳተላይት ለሴኪሪቲ እና በጣም የተወሰኑ ለሆነ ሚሽን ካልሆነ ሚስጠቀም ብዙ ሀገሮች ሳተላይት ላውንች ማድረጉን ወደ ፕራይቬት እየቀየሩ እየወሰዱት፣ ነገር ጠንካራ ሬጉላተሪ ፍሬምወርክ አለ ማለት ነው። ያን ስታረግ መንግስት ይሄን ነው ማለት። ይሄ ስታረግ ነው የምታድገው። ቴክኖሎጂ አለ፣ የሰው ሀይል አለ፣ ኢንፍራስትራክቸር አለ። ሀብ ታሎኬት ታደረገ ኢት ዝ ሳይንስ የገቨርንመንት ኢንተርቬንሽን የሚፈልገው ሳይንስ ቴክኖሎጂ። በሶስት ሚሊዮን ዩሮ ወጪ የተገነባውና ሰባት ነጥብ ሶስት ሜትር ከፍታ ያለው ይኸው የብዝሃ ሳተላይት መረጃ መቀበያ ጣቢያ የሳተላይት መረጃዎችን የማካበት የመተንተንና ወደ ምስል የመለወጥ ተግባራትን እንደሚያከናውን ታውቀዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድኅን አዲስ አበባ። በለውጥ ጊዜ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 በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልዓት ነው። ስርጭታችን ይቀጥላል። ቀጣዩ ዘገባ የቻይናና የአሜሪካን ግንኙነት የተመለከተ ይሆናል። የቻይናው የውጭ ጉዳይ ሚኒስትር በዩናይትድ ስቴትስ ላይ ስድብ አዘል ትችት ሲሰነዝሩ፣ አገራቸው ከሩሲያ ጋር ያላትን ግንኙነት ደግሞ አሞካሽተዋል። የውጭ ጉዳይ ሚኒስትሩ አስተያየታቸውን የሰጡት የአገሪቱ ፓርላማ በከፍተኛ ጥበቃ ስር ሆኖ ከሚያካሄደው ስብሰባ ጎን ለጎን ነው። የቪኦኤው ቢልጋሎ ከቤጂንግ የላከው ዘገባ እንደሚከተለው ይቀርባል። ቻይና በአሜሪካ ላይ የምትሰነዝረው የቃላት ጉሸማ እየጨመረ መጥተዋል። የውጭ ጉዳይ ሚኒስትሯ ዋንግ ዪ ቤጂንግ ላይ ዛሬ ሐሙስ ይህም ብለዋል። ዩናይትድ ስቴትስ የምትናገረው ሌላ የምትፈጽመው ግን ተቃራኒውን ከሆነ የአንድ ኃያል አገር ታማኝነት የቱ ላይ ነው? ቻይና የሚለው ስም በተጠራ ቁጥር የምትረበሽና የምትጨነቅ ከሆነ የአንድ ኃያል አገር በራስ መተማመን ምኑ ላይ ነው? ዛሬ ቤጂንግ ላይ የተሰማው ትችት በሁለቱ ሀገራት መካከል ባለፈው መስከረም ከነበረው መልካም ሁኔታ የተለየ ነው። ባለፈው መስከረም ፕሬዝደንት ጆ ባይደን እና ፕሬዝደንት ሺጂንፒንግ ካሊፎርኒያ ላይ ተገናኝተው ነበር። ያ ስብሰባ በሁለቱ ሀገራት መካከል ያለው ግንኙነት እየተረጋጋ እንዲሆን አስተዋጽኦ ማድረጉ ይነገራል። አሜሪካ ቃሏን የማትጠብቅ አገር ናት ሲሉ የተችት ዋንግ ማዕቀብ በመጣል ቻይናን ለመግታት ትሞክራለች ብለዋል። ማንኛውንም ምክንያት ተጠቅሞ በቻይና ላይ ለማላከክ ያለው ፍላጎት የማይታመን ደረጃ ላይ ደርሷል። በሁለቱ ሀገራት መካከል በከፍተኛ ባለሥልጣኖቻቸው በኩል ንግግር እየቀጠለ ባለበትም ወቅት ዩናይትድ ስቴትስ በቻይና ላይ የጣለችውን ማዕቀብ በማጠናከር ላይ ነች። ይህም በሰብአዊ መብት አያያዟና ከሩሲያ ጋር ባላት ወዳጅነት ምክንያት እየመጣ ነው መስኮብ ዩክሬን ላይ ጦርነት በምታያካሄድበትም ወቅት የውጭ ጉዳይ ሚኒስትሩ አገራቸው ከሩሲያ ጋር ያላትን ግንኙነት በተመለከተ የሚቀርበውን ትችት አጣጥለዋል። በታይዋን ላይ ያለው ግፊትም እንደቀጠለ ነው። በሀገሪቱ አዲስ የሚሾሙትን ፕሬዚደንት የተገንጣይ አስተሳሰብ አራማጅ አድርጋ ቤጂንግ ትመለከታቸዋለች። በደቡብ ቻይና ባህር በግዛት ይገባኛል ምክንያት ከፊሊፒንስ ጋር የተፈጠረው ውጥረት እያየለ ባለበት ወቅትም የውጭ ጉዳይ ሚኒስትሩ በውጭ ኃይላት የሚሰነዘር ትንኮሳ ብለው ለገለጹት እንቅስቃሴ አገራቸው መልስ እንደምትሰጥ አስጠንቅቀዋል። የውጭ ጉዳይ ሚኒስትሩ አስተያየታቸውን የሰጡት በቤጂንግ የአገሪቱ ፓርላማ በከፍተኛ ጥበቃ ስር ሆኖ ስብሰባ በማካሄድ ላይ ባለበት ወቅት ነው። ስብሰባው ቻይና የገጠማት ከፍተኛ የኢኮኖሚ ቀውስ መልካም ገጽታ እንዲለብስ ይጥራል ተብሏል። በርካታ ተንታኞች እንደሚሉት የውጭ ጉዳይ ሚኒስትር ዋንጊ አስተያየት ቻይና በዓመቱ የሚኖራትን የውጭ ፖሊሲ የሚያመላክት ነው። ጉዳዩ ያ ከሆነ ደግሞ ቻይና የምትጋፈጣቸው የማያልቁ ችግሮች አሉ። በየዓመቱ በተሰማሩበት መስክ ልቅናን ላስመዘገቡ ትውልደ ኢትዮጵያ አሜሪካውያን ሴቶች ከበሬታ የሚሰጥ ድንቅነሽ ልዩ የሽልማት መርሃ ግብር ከሰሞኑ ተካሂዷል። በዚህ ዝግጅት ላይ ለትውልድ ኢትዮጵያውያን ማህበረሰብ በጎ ምሳሌ ይሆናሉ የተባሉ ስድስት ግለሰቦች ተሸልመዋል። ከምስጋናና ሽልማቱ ባሻገር በመድረኩ ሴቶች በሚገጥሟቸው ተግዳሮቶች ውይይት፣ እንዲሁም አነቃቂ አፍታዎች ተካትተዋል። ሀብታሙ ስዩም ከአሰናጆቹ እና ከተሸላሚዎቹ ጋር ያደረገው ቆይታ በመቀጠል ይቀርባል። የአውሮፓውያኑ መጋቢት ወር በገባ የመጀመሪያዎቹ ቀናት ውስጥ በተሰማሩበት መስክ ልቅና ላሳዩ ኢትዮ አሜሪካውያን ሴቶች ከበሬታ የሚሰጥበት ልዩ መርሃ ግብር ይከናውናል። ለአምስተኛ ጊዜ የተካሄደው የሽልማትና የእውቅና ዝግጅት መጠሪያ ድንቅ ነሽ ይሰኛል። ሽልማቱን ካሰናደው አካል መስራቾች መካከል አንዷ የሆነችውና የዘንድሮው ሽልማት ሥነ ሥርዓት የሕዝብ ግንኙነት ጉዳይ ኃላፊ ጀሚላ ተሰማ ድንቅ ነሽ የሽልማት ሥነ ሥርዓት የመጋቢትን ወር ጠብቆ የሴቶችን ስኬት ለማጉላት ያለመበትን ምክንያት እንዲት አስረዳለች። እንግዲህ ድንቅ ነሽ የምናከብረው በየአመቱ ማርችን እየጠበቅን ነው ማርች ደግሞ በአለም አቀፍ ደረጃ እንደምታውቀው የሴቶች ቀን የሚከበርበት እንዲሁም ደግሞ እዚህ ሀገር የሴቶች ወር ተብሎ ነው የሚታወቀው። ማርችን ጀነራል እኛም እንግዲህ እንደ ድንቅ ነሽ ላቅ ያለ ሚና ለነበራቸው ማህበረሰባችን ውስጥ ትልቅ አስተዋጽኦ ላደረጉ በራሳቸው በህይወታቸው ስኬታማ ሆነው ለሌሎች ምሳሌ መሆን የሚችሉ ድንቅ ሴቶችን በተለይ ደግሞ እኛን ለየት የሚያደርገን እድሉን ያላገኙ ብዙ ስራ ሰርተው ለሌሎች ምሳሌ መሆን እየቻሉ እውቅና ሽልማት ያላገኙ ሴቶችን ትኩረት አድርገን ከማይኖሪቲ የሆኑትን እውቅናና ሽልማት የምንሰጥበት ፕሮግራም ነው ማለት ነው። በዚህ ውስጥ እንግዲህ ያለፉትን እንደዛ እውቅና ከመስጠታችን ባለፈ ለሚመጣው ለወጣቱም ተምሳሌት የሚሆኑ ሰዎች ነው አብረን የምናወጣው ማለት ነው። በሰሜን አሜሪካ በሚኖሩ ትውልደ ኢትዮጵያውያን ዘንድ መሰል የአክብሮትና ምስጋና ምሽቶች አዲስ አይደሉም። ይሁንና ተሸላሚዎች ከሚታጩበት ሂደትና አካታችነት ግቡ አንጻር የሽልማት ዝግጅቱ ልዩ እንደሆኑ የነገረችን ደግሞ የድንቅነች አገር አጋር መስራችና የዘንድሮው ሽልማት ኃላፊ፣ ሀሊማ በሽር ናት። ስራዎችን የሚያልቅ ሴቶችን የሚያበረታታ ሁሉንም አካታች የሆነ ፕሮግራም እስካሁን ድረስ እንግዲህ አላጋጠመንም እና እንዲሁ ተሰባስበን ስንወያይ፣ ለምን እኛን ጀምረውም በኛ ይጀምራል ከሚል የኃላፊነት ስሜት ነው ይህንን ፕሮግራም መስራት የጀመርነው። ለምሳሌ ኢቨን አሁን የዘንድሮውን የዓለም አቀፍ የሴቶች ቀንን መርህ ቃል እንኳን ብናየው ኢንስፓየር ኢንክሉዥን ወይም ደግሞ ማካተትን ማነሳሳት የሚል ጭብጥ አለው እና ያ ማለት ሴቶችን ከየት መጡ፣ ምን ዘር አላቸው፣ ምን ሃይማኖት አላቸው፣ ምን አይነት የገቢ እርከን ላይ ነው ያሉት ሳንል እኩል እድል በተለያየ ጎዳና፣ በትምህርቱም፣ በስራውም፣ በሁሉም እኩል እድል እንድንሰጣቸው፣ እንድናበረታታቸው በተለይ ደግሞ በውጭ የሚኖሩ ትውልደ ኢትዮጵያውያን እና ኢትዮጵያውያን ያው መቼም ለየት እንላለን አይደል? በሰው ሀገር ስንኖር የመጣንበት ሀገር ወይም የተፈጠርንበት ሀገር አይደለም እና ያ ልዩነታችን የውበታችን ምንጭ እንጂ ከሌላው የሚያሳንሰን ነገር አለመሆኑ፣ ሁላችንም እኩል ነን። ያንን የሚደግፍና ያንን እንድናስተውል እና ሴቶቻችንን ወደፊት እንድንገፋ ለሁላችን የተደረገ የተግባር ጥሪ በቨርጂኒያ ግዛት ስፕሪንግፊልድ ውስጥ በሚገኘው ዋተርፎርድ አዳራሽ በተካሄደው የዘንድሮ የሽልማት ሥነ ሥርዓት ሰባት ሴቶች ለክብር በቅተዋል። በልዩ የአመራር ክህሎት የሚመሩት ተቋም ለብዙሃን የተረፈ አገልግሎት እንዲሰጥ ያስቻሉት የወገኔ ፋውንዴሽን ኃላፊ ወይዘሮ ኒኒ ለገሰ ቀዳሚዋ ተሸላሚ ነበሩ። ሽልማቱ የፈጠረባቸውን ስሜት አጋርተውናል። በጣም ነው ደስ ያለኝ በራሳችን በአገራችን ሰዎች ምስጋና ማግኘቱ ልክ ሌላ ደግሞ የተሻለ ለመስራት ስንቅ ነው እና በጣም ነው የማመሰግናቸው። ካላቸው ሰዓት የቤተሰብ ማስተዳደር ሙሉ ሁሉም ሰራተኞች ናቸው። ያንን ሁሉ ተቋቁመው እንደዚህ አይነት የሚያበረታታ ዝግጅት አድርገው የሚሰራ ሰው ፈልገው መርጠው ያንን ሰዓት መስዋዕት አድርገው እኔንም እዛ ውስጥ ስላካተቱኝ በጣም ደስተኛ ነኝ። ከልቤ ላመሰግናቸው እወዳለሁ። ለበርካታ ዓመታት ከዩናይትድ ስቴትስ በተሻገሩ የሰብአዊነት ተግባራት የብዙሃንን ሕይወት ማፍካት እንደቻሉ የተነገረላቸው የተቀወ ዓለም አቀፍ ድርጅት መስራች ወይዘሮ ዚነት መሐመድ የዕድሜ ዘመን ልቅና ተሸላሚ ሆነዋል። በጤና በማህበረሰብ ንቃትና ሰብአዊነት አበርክቶት ስማቸው በክብር የተነሳው ወይዘሮ ዚነት የአሁኑ ሽልማት የቀጣይ የቤት ስራን ጠቋሚ ያደራ አድርገው ቆጥረውታል። ድንቅነሽ ራሱ እውነትም ከሰማቸው በላይ ነው እንደዚህ አይነት ስራ ሰርተው እኛን ደግሞ ትንሽ ለሰራናት ለማበረታታት ለወደፊት ተስፋ እንዲኖራል ጠርተው እንደዚህ አይነት ሽልማትም ስለሰጠኝ በጣም ተደስቻለሁ ገና ለወደፊቱ ብዙ ይጠበቅብናል እንደ ኮሚኒቲ ሆነን እዚህም ሀገር ለተወለዱት ወጣቶቻችን አገር ቤት ላሉትም ደግሞ ወገኖቻችን መርዳት ስላለብን ይህንን አጀማመር ልክ እንደ ሆምወርክ ነው ነው የማየው ገና መጀመራችን ነው እና ለእኔ በበኩሌ ይህን ነገር እንድሰራ እንድገፋበት ብዙ ነገራችን ማድረግ እንዳለብኝ ነው ያሳየኝ፣ እና በጣም ደስ ብሎኛል። በትምህርት ዘርፍ ላከታተሉት አርያነት ያለው የስኬት ታሪክ የክብር ሽልማት የተበረከተላቸው ሌላኛው አተሸላሚ ዶክተር ሊያ ብርሃኒ ናቸው። ዶክተር ሊያ የማኅፀንና ጽንስ ሐኪም ለመሆን ያስቻላቸውን የሕክምና ትምህርት በላቀ ሁኔታ በማጠናቀቅ ሳይገቱ በጤና አገልግሎት አስተዳደር የማስተርስ ዲግሪ በሕግ ትምህርት የጂሪ ዶክትሬት ዲግሪ ለመጫን የበቁ ናቸው። ሸላሚውን ተቋም አመስግነው ለትምህርት ዓለም ስኬት ካበቋቸው ሚስጥሮች የተወሰነውን አጋር ትሆናል። ሚስጥሩ ትልቁ ሚስጥር ምንድን ነው? ግቡ ዲግሪው ግራጁዌት ተደርጎ የሚገኘው ነገር ሳይሆን ራሱ ፕሮሰሱ ትምህርትን የመገብየት ፕሮሰሱ ራሱ የሚያስደስት ነገር አለው እና ትምህርትን መውደድ ራስን ማሻሻልን ያንን ፕሮሰስ መውደድ ነው። በጣም በቃ ፊውል አድርጎ ከአንዱ ወደ አንዱ የሚያስጌደው አንዱ እሱ ነው። ሁለተኛ ደግሞ ትንንሽ ግቦች ሴትት ማድረግ ማለት ሆምዎርክ ዴድላይን ካለኝ እሷ ላይ ብቻ ፎከስ ማድረግ፣ ፋይናል ኤግዛም ካለ እሷ ላይ ብቻ ፎከስ ማድረግ። ብዙ ብዙ ያስከፍላል፣ ዋጋ ያስከፍላል ሰርግ የጓደኛ ሰርግ አላ አደለም የተለያዩ እንትኖች ጌቫፕ ማድረግ ሊያስፈልግ ይችላል። የግድ መሆን የለበትም። አንዳንዱ ግን ለምሳሌ ሜዲካል ስኩል ብዙ ነገር ጌቫፕ ማድረግ ነበረብኝ። በዛ ውስጥ በማልፍበት ዘንድሮ ላይ በማህበረሰብ አገልግሎት ተሸላሚ የሆኑት ይመለከተኛል በሚሰኘው የበጎ አድራጎት ተቋማቸው አማካኝነት ድጋፍ ለተነፈጋቸው ኢትዮጵያውያን ተስፋ መሆኑ የቻሉት ወይዘሮ ነይማ ሙዘይን ሆነዋል። በተወካያቸው በኩል ሽልማቱን ተቀብለዋል። ወደ ቀሪ ተሸላሚዎች እንመለሳለን። ስለምሽቱ ሌሎች ክንዋኔዎች ጥቂትን በላችሁ። ይህ ምሽት የምስጋናና የአክብሮት ምሽት ብቻ አይደለም ትውልድ ኢትዮጵያውያን ሴቶች የሚገጥሟቸውን ተግዳሮቶች የሚመክቱባቸው መላዎች በአነቃቂ ተናጋሪዎች በኩል የተወሱበት ብቻቸውን ልጆችን የሚያሳድጉ እናቶችን የተመለከተ አጭር ውይይት የቀረበበትም ነበረ ወደ ሽልማቱ ስንመለስ በንግድ ዘርፍ ልቅና የዘንድሮ ተሸላሚ ዶክተር አልያት ኢማም ሆነዋል ዶክተር አልያት ቨርጂኒያ ቤች ከተማ የሚገኘው አትላንቲክ ፊዚካል ቴራፒ የተባለ ሕክምና ተቋም መስራችና ሐኪም ናቸው። የአሁኑ ሽልማት ከጀርባ ሆኖ ላገዟቸው ሁሉ የሚዳረስ ክብር መሆኑን ነግረውናል። ለዚህ ሽልማት የሆኔ በጣም ደስ ብሎኛል። ያው ይሄ ሽልማት የኔ ብቻ አይደለም። የብዙ ሰዎች ሰፖርት አለበት፤ የልጆቼ አራት ልጆቼ፣ ቲኔጀር ልጆቼ፣ የባለቤቴ፣ የወንድሞቼ፣ የእናት የአባቴ አባቴ ደግሞ በሕይወት ሆኖ ይህንን ነገር ቢያይኖረው በጣም ደስተኛ ይሆን ነበር እና በጣም ደስተኛ ነኝ። ለወደፊቱ ጄኔሬሽን የምመክረው ነገር ቢኖር ማንም ሰው የፈለገውን ነገር አሜሪካን ውስጥ ቁጭ ብሎ ማድረግ እንደሚችል እኔ ሊቪንግ ዊትነስ ነኝ። ምክንያቱም ምንም ነገር በቀላል የሚገኝ ነገር አይደለም፣ ግን የሰው ልጅ ፍላጎት ካለው ዲተርሚኔሽን ካለው ማድረግ እንደሚችል ነው። እኔ የዛ ልጅ የሚት መስለ ድንቅነሽ የሽልማ ስነ ስርዓት ስኬት የደራረቡ አዋቂ ሴቶችን ብቻ ሳይሆን በለጋ ዕድሜያቸው ተስፋ ሰጪ አቅምን ያሳዩ የነገ ባለ አደራዎችንም ሸልመዋል። የሜሪላንድ ዩኒቨርሲቲ የፋይናንስ ትምህርት ክፍል ተማሪ ትውልድ ኢትዮጵያውያን ሕጻናትን ከአማርኛ ፊደላት ጋር የሚያስተዋውቀው ሀሁ ለርን ተቋም መስራች ና በጎ ፈቃደኛዋ ሀና ተስፋዬ የዚህ ዘርፍ ተሸላሚ ናት። በዚህ ዘርፍ ሌላኛዋ ተሸላሚ ወጣት ሪሃን መሐመድ ስትሆን የአሜሪካን ዩኒቨርሲቲ ተማሪ የሆነችው ሪሃን ከተለያዩ ማህበረሰብ አቀፍ ተቋማት ጋር በመተባበር ባበረከተችው ብዙሃንን የጠቀመ አገልግሎት እውቅና ተሰጥቷታል። ሁለቱ ወጣቶች ስለ ሽልማቱ ቀጣዩን ብለውናል። ካህናን ጀምር አመሰግናለሁ። በጣም ደስተኛ ነኝ ይሄ ሽልማት ስለተሰጠኝ። ያው ብዙ ሰዎች ነበሩ እዚህ እና የእነሱንም ጆርኒ መስማትና ከእነሱ መማር በጣም ኢንስፓይሪንግ ነበረ። እኔም ለእኔ ይሄ ሽልማት ወደፊት ብዙ ነገር እንዳድርግ ሞቲቬት የሚያደርገኝ ነገር ነው። ገና ብዙ የሚሰራ ነገር አለ። ምንም አልሰራሁም። ገና ለዛ በርቺ የሚል ሞቲቬሽን የሰጠኝ ሽልማት ነው። በጣም አመሰግናለሁ። እውነት ለመናገር በጣም ተገርሚያለው። ይሄንን ሽልማት አገኛለሁ ብዬ አልጠበቅኩም። ለሌሎች ሴቶች ምሳሌ የሚሆን ሽልማት ነው። ምንም እንኳን ወጣት በሆንም ሌሎችን ሴቶች ለማየት መቻሌ በራሱ እጅግ ድንቅ ነገር ከመሆኑ ባሻገር የሚያበረታታም ነው። የዛሬ አምስት ዓመት ግድማ የጋራ ህልም ባላቸው ስድስት ኢትዮ አሜሪካውያን ሴቶች የተቋቋሙ ድንቅነሽ የሽልማት መርሃ ግብር በዋነኝነት በመስራቾች ርብርብና በደጋፊዎች አስተዋጽኦ ዛሬ ላይ መድረሱ በተወሳበት መድረክ ላይ ጅምር ተግባራቶቹ ተስፋፍተው ተገቢ እውቅና ማግኘት የሚገባቸው ተጨማሪ ሴቶች ወደ አደባባይ የወጡ ዘንድ የዓላማ ተጋሪዎች የማይረግብ ድጋፍ እንደሚያሻ መስራቾች ተናግረዋል። በዘንድሮው የድንቅነሽ መርሃ ግብር ላይ ከቁም ነገሩ ዝግጅት ጎን ለጎን ድንቅ የሥነ ግጥምና ሥነ ጽሑፍ ሥራዎችን ያቀረቡ ሴቶችም አድምቀውታል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ክቡራትና ክቡራን የምሽቱ ስርጭታችን በዚህ ተጠናቋል እስካሁን ድረስ አብራችሁ ስለቆያችሁ እናመሰግናለን ሳስተናግዳችሁ ያመሸሁት እንግዲህ ወልዴ ስርጭቱን ከስቱዲዮ ሲቆጣጠር ላይን የነበረው ንጉሥ ታምሬ የምሽቱ ዋና አዘጋጅ ጽዮን ግርማ ነገ ምሽት በተመሳሳይ ሰዓት እንገናኝ መልካም ምሽት ¶¶